የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ስትልን የተከበራችሁ አድማጮቻችን እንደምናምሽታችኋል። የዕለተ ቅዳሜ ግንቦት 24 2016 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። እንደ ሁል ጊዜው ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል የኢትዮጵያ የሰላም እጦት በአፍሪካ ቀንድ ስለጋረጠው ስጋት የተሰናዳ ውይይት ይቀርባል። ስልጣን መቆጣጠር አለን የሚሉ እና ው ስልጣን መቆጣጠር ያለብኝ በምርጫ የመጣሁት ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው ይሄ የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስልኝም። ይሄ ማለት ይሄ በጣም ትልቅ ህዝብ ያለበት ሀገር ሰላማዊ ሁኔታው እየቀነሰ እየቀሰቀሰ እያጣየደ ማለት በአራቱም አቅጣጫ ምናልባት የማህበረሰብ ፍንጠት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች፣ ብቻ ሳይሆን ተሻግሮ ሌላውንም አውሮፓ ነው የሚናደ፣ የሚያስቸግር፣ የሚያጠቀልቅ የሰው ፍንጠት ይችላል። የቀደሙት የመብቶችና የዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፈቃዱ ኃይሉ የተከተሉት ደግሞ በኢትዮጵያ የኢኮኖሚክስ ማህበር ከፍተኛ ተመራማሪው ዶክተር አረጋ ሹመቴ ናቸው። ከዜና በኋላ ጠብቋቸው። ከዚያም በዩቱብ ዝግጅት አቅራቢዎቹ እስር ዙሪያ የባለሙያ አስተያየት የያዘው መሰናዶ ይከተላል። በሁለተኛው የፕሮግራማችን አጋማሽ ደግሞ በሳምንታዊው መዝናኛችሁ የሙዚቃ ቃና እስከ አራት ሰዓት እንዘልቅና እንሰናበታለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን ከፕሮግራሙ አቀናባሪ ከንጉሱ ታምሬ ጋር በመስተንግዶ አብሬያችሁ የማመሸው ቆንጂ ይታየ ነኝ። አብራችሁ እንድታመሹ በቅድሚያ እንጋብዛለን። ወደ አለም ዜና እንለፍ። ዋና መሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የቀድሞ የኢዜማ ሊቀመንበር አቶ ይሸዋስ አሰፋ ታሰሩ። የፓርቲው የቀድሞ አመራር አባል አቶ ናትናኤል መኮንን ደግሞ ከስር ተለቀቁ። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ከዚህ ቀደም ተጠርቶ የነበረው ሰላማዊ ሰልፍ አስተባባሪ ከነበሩት መካከል አንዱ የሆኑት አቶ የሸዋስ አሰፋ ትላንት ምሽት መታሰራቸውን የኢህአፓ ተቀዳሚ ምክትል ሊቀመንበር ለአሜሪካ ድምፅ ተናግረዋል። አቶ ናትናኤል መኮንን ደግሞ ዛሬ መለቀቃቸውን ተቀዳሚ ምክትል ሊቀመንበሩ መጋቢ ብሉይ አብርሃም ሃይማኖት አክለው ገልጸዋል። ኬኔዲ አባተ አጠር ያለ ዘገባ አለው። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞው የኢዜማ ሊቀመንበር የሺዋስ አሰፋ ትናንት አርብ ግንቦት 23 ቀን 2016 ዓ ም ምሽት ላይ በቁጥጥር ስር መዋላቸውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ተናግረዋል። በትናንትና ሁለት ከምሽቱ አንድ ሰዓት ላይ ከቤተሰቦቹ ጋራ ከባለቤቱ እና ከሁለት ልጆቹ ጋራ ሆኖ ወደ ቤት እየገባ በሩ ላይ ጠብቀው የአዲስ አበባ የደህንነት ሰዎች መሆናቸውን የገለጹለት መታወቂያ የሚያሳዩት ሰዎች ሲቪል ለብሰው ነው የመጡት። ከዛ በኋላ ወደ በተለምዶ ሶስተኛ ፖሊስ ጣቢያ የማዕከላዊ ድሮ ወደዛ ወስደውታል ማታውኑ። ዛሬ ደግሞ መጥተው ቤት ፍተሽ አካሂደው የሚፈልጉትን ነገሮች እንደወሰዱ መረጃው ደርሶኛል። ያው ክሱ አልተነገረውም፣ ወቅታዊ ነው የተባለው። መጥሪያም የለም ምንም የለም። ወቅታዊ ነው ያሉት። እስካሁንም ወቅታዊ ብለው ነው ቁጭ ያደረጉት። የአቶ የሸዋስን መታሰር በተመለከተ ከአዲስ አበባ ፖሊስ አስተያየት ለማግኘት ያደረግነው ጥረት የከተማው ፖሊስ ቃል አቀባይ ስልክ ባለመመለሳቸው አልተሳካልንም። በተያያዘ ዜና ለህዳር 30 ተጠርቶ ከተሰረዘው ሰላማዊ ሰልፍ ጋር በተገናኘ ህዳር 27 ቀን 2016 ዓ ም በቁጥጥር ስር የዋሉት የቀድሞ የኢዜማ አመራር አባል ናትናኤል መኮንን ስድስት ወር ለሚጠጋ ጊዜ በአዋሽ አርባ ከታሰሩ በኋላ ዛሬ መለቀቃቸውን መጋቢ ብሉ የአብርሃም ተናግረዋል። ከእኛ ጋር ታስሮ የነበረው ናትናኤል መኮንን በዛሬው ዕለት ለቀውታል። ተለቆ ገብቷል ቤቱ አናግረዋል። ህዳር 27 በቁጥጥር ስር ከዋሉት አራት የሰልፉ አስተባባሪዎች ውስጥ መጋቢ ብሉይ አብርሃምን ጨምሮ ሶስቱ ከዚህ ቀደም በተለያየ ጊዜ መለቀቃቸውን መዘገባችን ይታወሳል። የሰልፉ አስተባባሪ መሆናቸውን በይፋ በፊርማቸው ካረጋገጡ 13 ፖለቲከኞች መካከል መጋቢት 17 ቀን በፖሊስ የተያዙትን የኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ጨምሮ አራት ግለሰቦች ደግሞ አሁንም በአዋሽ አርባ ታስረው እንደሚገኙ መጋቢ ብሉይ አብርሃም ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ከሶስት ሚሊዮን በላይ ሰዎች ባለፈው ዓመት መፈናቀላቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም መከታተያ ቀመር አመለከተ። ድርጅቱ እንደ አውሮፓውያን አቆጣጠር እስከ 2023 ዓ.ም ማጠናቀቂያ ድረስ ያለውን የተፈናቃዮች ዳሰሳ ጠቅሶ ከቀናት በፊት ባወጣው ሪፖርት ከተጠቀሰው ቁጥር 69 በመቶ በቀጥታ በግጭት ምክንያት የተፈናቀሉ ናቸው። ድርቅና ሌሎች የአየር ንብረት ጉዳትን ተከትሎ በሚመጡ ጎርፍ፣ የመሬት መንሸራተትና የእሳት አደጋዎች ምክንያት የተፈናቀሉት 17 በመቶ፣ በሌሎች ምክንያቶች የተፈናቀሉት ዘጠኝ በመቶውን እንደሚይዙ ሪፖርቱ አስታውቋል። የአይኦኤም ኢትዮጵያ ኃላፊ አቢባቱ ዋኔ እንዲህ ያለ ሪፖርት መውጣቱ የተባበሩት መንግስታት ድርጅት ኤጀንሲዎች በጎ አድራጎት ድርጅቶችና መንግስት በቅንጅት በመስራት ለተፈናቃዮች መፍትሄ እንዲያመጡ ያግዛቸዋል ብለዋል። የኢትዮጵያ ሚኒስትሮች ምክር ቤት ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጭ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ ፍላጎት በሚያሳዩበት ጊዜ ህጋዊ የፖለቲካ ፓርቲ አድርጎ መልሶ መመዝገብ የሚያስችል ስርዓት ለመዘርጋት ያስችላል ብሎ የገለጸውን ረቂቅ አዋጅ ማሻሻያ አዘጋጅቶ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት ትላንት በፌስቡክ ገጹ አስታውቋል። በሌላ በኩል ይህንኑ መረጃ በኤክስ ገጻቸው ያጋሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ውሳኔውን በበጎ እንደሚመለከቱት ገልጸዋል። ለሰላም ለሚደረገው መንገድም አንድ እርምጃ መሆኑን በመልእክታቸው አጋርተዋል። ህወሓት የፓርቲ ህጋዊ ሰውነቱ ዳግም እንደማይመለስለት በኢትዮጵያ ብሔራዊ ምርጫ ቦርድ መወሰኑንና ፓርቲውም ይህንን ሲቃወም መቆየቱ ይታወሳል። የሚኒስትሮች ምክር ቤት ትላንት አርብ ያካሄደውን መደበኛ ስብሰባ በመጥቀስ ባወጣው መረጃ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ማሻሻል በተመለከተ ከቀረበው ረቂቅ በተጨማሪ በንብረት ማስመለስ ረቂቅ አዋጅ ላይ ተወያይቶ ለህዝብ ተወካዮች ምክር ቤት አስተላልፏል። በወንጀል የተገኙ ንብረቶችና ገንዘቦቻቸው ውጤታማ በሆነ መልኩ ለመያዝ፣ ለማገድ፣ ለመውረስ ወይም ለማስተዳደር የሚያስችል ግልጽና ዝርዝር የህግ ማዕቀፍ ማዘጋጀት አስፈላጊ በመሆኑ አዋጁ እንደተዘጋጀ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ምክር ቤቱ በተጨማሪ በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ስለማቅረብ እና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበው አዋጅ ላይ ተወያዩ ወደ ተወካዮች ምክር ቤት እንዲላክ በሙሉ ድምፅ ወስኗል። በመጨረሻም በሱዳን በመፋለም ላይ የሚገኙ ኃይሎች ለዜጎች ሰብአዊ እርዳታ እንዳይደርስ በመከልከላቸው በሚሊዮኖች የሚቆጠሩ በረሃብ ስጋት ላይ እንደሚገኙ በመግለጽ የእርዳታ ሰጪ ድርጅቶች በማስጠንቀቅ ላይ ናቸው። አስራ ሁለት የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ አስራ ዘጠኝ ዓለም አቀፍ የሰብአዊ ድርጅቶች የሱዳን ተፋላሚ ወገኖች በሚሊዮን ለሚቆጠሩ በረሃብ ለሚሰቃዩ ሰዎች የምግብ እርዳታ እንዳይደርስ ከመከልከል እንዲታቀሙ አሳስበዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አድምጠን ተመልሰናል። በ19 ፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዝግጅታችንን በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ብላችሁ በቀጥታ ለመከታተል እንደምትችሉ ላስታውስ ወዳለሁ። ወደ ቀዳሚው ዝግጅት እንዝለቅ። በኢትዮጵያ ግጭት ተባብሶ በቀጠለባቸው ክልሎች የመንግስት የጸጥታ ስርዓት ተደራሽነት መዳከሙ ሲገለጽ ዜጎችም ለጠለፋ ለስርቆትና ዝርፊያ ይብሱንም ሕይወትን እስከ ማጣት ለሚያደርሱ ጥቃቶች ተጋላጭ እንዳደረጋቸው በተደጋጋሚ ይነገራል። ለመሆኑ የሰላም እጦት በሀገሪቱ ምጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል? ስትል ኤደን ገረመው የመብቶችና የዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር የሆኑትን አቶ በፈቃዱ ኃይሉንና በኢትዮጵያ የኢኮኖሚክስ ማህበር ከፍተኛ ተመራማሪ ዶክተር አረጋሹ መቴን አነጋግራ ተከታዩን ዘገባ አሰናድታለች። የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮ ሳያኑ ሐምሌ 31፣ 2023 ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪም በስምንት ክልሎች ድንገት የሚገነፍሉ አመጽና ግጭቶች፣ ወንጀል፣ ሽብርተኝነት፣ ጠለፋና የኮሚኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በምክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም ጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዴሞክራሲ ጦት አጋልጧታል ይላሉ። በብዛት የሚከታተለው የተባበሩት መንግስታት የሰብአዊ ዳታዎች ጉዳይ ቦቻ የሚባለው በየጊዜው የሚያወጣው አክሰሲቢሊቲ ሪፖርት አለ ተደራሽ ናቸው ወይ ሰረሉ ወይ የሚለው ላይ ከጊዜ ጊዜ የተለያየ ይቀያየር እንጂ ቦታ አንዳንድ ጊዜ ጭራሽ ተደራሽ አይሆኑም፣ ሌላ ጊዜ ደግሞ ሌላ ቦታ ሊሆን ይችላል። አሁንም የኦቻን የሰብአዊ እርዳታ ተደራሽነት ካርታ ብንመለከተው አማራ ውስጥ ሙሉ ለሙሉ ሊባል በሚችል ሁኔታ፣ ኦሮሚያ በአብዛኛው ምዕራብ ኦሮሚያ እንዲሁም ደግሞ ሶማሊ ክልል ድንበሩ ይሄ ዓለም አቀፍ የኢትዮጵያን ድንበር አስታቆ እንዲሁም ደግሞ ከአፋር ክልል ጋር በሚጎራበት አካባቢ በርካታ አካባቢዎች እንዲሁ ቤኒሻንጉል ጉሙዝ ኦልሞስት ሙሉ ለሙሉ ሊባል በሚችል ሁኔታ ጋምቤላ፣ ኦልሞስት ሙሉ ለሙሉ እና እነዚህ እንግዲህ ትልልቆቹ ሶስቱን ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው። እንዲሁም ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትን ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ ከሄዳችሁም ከፍተኛ ጥንቃቄ አድርጎ የሚሉ ማስጠንቀቂያዎች በኤምባሲዎችም እንደዚህ የዓለም አቀፍ የተባበሩት መንግስታት ኤጀንሲዎችን ማመቀኝነት እንትን እያለ ነው። የሚያሳዝን ነገር ነው። እኔ በሰማዊ መብቶች፣ በዴሞክራታይዜሽን ላይ በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳዝን ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። በመጣ ኦፍኮርስ፣ ሰላምና መረጋጋትም የሶሻል ወርደር ወይም የማህበራዊ ስርዓት ቅድመ ሁኔታ ነው ማለት ይቻላል። ከዛ በኋላ ከኢኮኖሚ ጋር የተያያዙ በርካታ ነገሮች አሉ። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም። ዲሞክራሲያዊ ስርዓት መዘርጋት አይቻልም። ሶሻል ወርደር ወይም ማህበራዊ ስርዓት ይናዳል። በጠቅሉ የኢኮኖሚ ሁኔታውም አይረጋጋም። ከጊዜ ወደ ጊዜ እየተባባሰና እየከፋ የሚሄደው በተለይም ደግሞ ድሃውና ለጥቃትና ለመገፋት ሊጋለጡ የሚችሉ የማህበረሰብ ክፍሎች ጫናው ይበረከትባቸዋል ማለት ነው በኢኮኖሚ በምን ቢሆን ማለት ነው የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን ኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋሹ መቴም ያረጋግጣሉ ግጭትና ለመረጋጋት ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ አምባችን የሚባሉት ኦሮሚያ ክልል አማራ ክልል ናቸው እነዚህ ክልሎች ሰባ አምስት ፐርሰንት አካባቢ የሚጠቀሙ ይኖራል። ከዛ በላይ የሚሆነው የኤክስፖርት ምርት የሚያመርቱን ናቸው። እንዳለመታደሉ ነው ደግሞ ቤቱና አለመረጋጋቱ እነዚህ አካባቢ ነው እየበዛና እየበረከት ያለው። ይሄ ምንድን ነው? አንደኛ ራሱ አምራች ኃይሉ የሚባለው ቤቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው ተጎ የሚጎዳ ታጣቂያ ነው። ሁለተኛው ደግሞ የተመረቱ ምርቶች ጉዳት ይደርሱባቸዋል፣ ይቃጠላሉ፣ ይወድማሉ። ሁለተኛው አቅጣጫ ይ ነው። ሶስተኛው ደግሞ የተመረጡ ምርቶች ጉዳቱንም አልፈው እንኳን ከተመረጡ በኋላ ወደ ተጠቃሚው እንዳይደርሱ መንገዶች፣ ትራንስፖርቶች እንደ ልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ ያደረጋቸው በመሆኑ ማለት ነው። ግብአትን ያገኙ ያደርጋቸዋል። እነዚህ አምራሾቻችን ማለት ነው። ሌላኛው አገልግሎት ዘርፍ ይጎዳል ስንል አገልግሎት ዘርፉ በዋናነት በሁለት አቅጣጫ ይጎዳል። ሌላኛው ደግሞ የትራንስፖርትና ተያያዥ አገልግሎቶች ናቸው። ዶክተር አረጋ አያይዘውም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ ይባስ ብሎም ግጭት ውስጥ መሆኗ ለስራ ጥ ለዋጋ ግሽበት ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ ፍሰት እጥረት እንዳጋለጣት ይገልጻሉ። ለምሳሌ ኢትዮጵያ የተሻለ የሰራተኛ ጉልበት ቢኖራትም የተሻለ የአየር ጸባይና የተሻለ ብዙ ፍላጎት ያለው ማህበረሰብ ቢኖራትም በግጭትና ለመረጋጋቷ ገንዞር የሚባባሰበት ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ወይም አንዱ ቅድመ ሁኔታ ስለማይሟላ ማንም የውጭ ባለሀብት ወደ አገር ወጥቶ ኢንቨስት ማድረግ አይፈልግም። በዚ ባለች ተማል ስለዚህ ይህም ሌላው የኢኮኖሚው ክፍል ነው። በእጅጉ ከሚጎዱት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት ለዋል። እነዚህ እንደ ዋና ዋና ነፃን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ እንዴት ይቃወሳል ካልሽ፣ አንደኛ የወጭ አቅጣጫውን ያጣምምበታል ወይም ያቶርበታል። ሌላኛው ደግሞ ገቢ እንዳይሰበስብም አለ። ለምሳሌ ዘንድሮ ትልልቆቹ ክልሎች ገቢ መሰብሰብ ያልቻሉ በሰጠፈው በጀት ዓመት የሚባለው አማራ ክልል ግማሽን ፐርሰንት የተሰበሰበ አይመስለኝም። ኦሮሚያ ክልልም እንደዚህ። ስለዚህ እነዚህ ሁለቱ ትልልቆች ገቢ በሚጠበቀው መልክ ግብርና፣ ታክስ ታክስ የምንለውን አልሰበሰቡም ማለት የመንግስት የበጀት ጉድለቱ በጭ ጊዜ ባሴዳ ማለት እንደሚታወቀው የሁለት ሺህ አስራ ስድስት በጀት ዓመት በጠደቀ ጊዜ ሀያ አምስት ፐርሰንት፣ ሀያ ስድስት ፐርሰንት የሚሆነው የሀገር በጀት ለጦርነት ጉዳት ማቋቋሚያ ለተያያዥ ወጪዎችና ለብድር መክፈያ ነው የተባለው። ይህ ማለት ይህ ጦርነት እየተራዘመ ሄደ ማለት የመንግስት የበጀት አቅጣጫም ከካፒታል በጀትነት ነድቅ ወደ ምርታማ ወዳልሆነው የበጀት አቅጣጫ እያዘነበለ ይሄዳል። ትልቁን ድርሻ የወሰደው ማለት ኢኮኖሚው ላይ ሰራ ኢንቨስት ሊደረግ የሚገባው ገንዘብ ወደ ምርታማ ወደ አሉ ነው የወጫ አፋታ ተጎርነት ሆኖ ይሄዳል ማለት። የመብቶችና ዲሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ሀይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ። የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱና እየከፉ የሚመጡ ይመስላሉ። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱም በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ እንደውም የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደው ለዓለም አቀፍ ኮሚኒቲ ሳይቀር ማለት ነው። ምክንያቱም እስከ ቅርብ ጊዜ ድረስ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማሰማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ፣ የስደተኞች ምንጭ ልትሆን ትችላለች። አሁን ከሱዳን የመጡ ጎንደር ተጠልለው የነበሩ ስደተኞች እንኳን በሱዳን ግጭት ምክንያት መጠለያቸው ውስጥ ጥቃትና ዝርፊያ እየደረሰባቸው እዚህ አንቆይም ብለው ማውጣታቸውን በቅርብ ጊዜ የዩኤን ኤጀንሲ ባለስልጣን ሲናገሩ ስንቻል። ከዛም ውጭ ደግሞ የኢትዮጵያ ህብረተሰብ ከጎረቤት ሀገራት ህብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኑዌር ማህበረሰብ እና ጋምቤላ ውስጥ ያለው የኑዌር ማህበረሰቦች አንድ አይነት ቋንቋ፣ አንድ አይነት ባህላዊና ስነልቦናዊ ትስስር ያላቸው ናቸው። ኦሮሚያ በኩል እንደዚህ እንደት ግኝ ትችላለች። እና ዙሪያውን ብትዞሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር ነው እና የኢትዮጵያ ሰላምና አለመረጋጋት የቀጠናውንም ሰላም እጦትና አለመረጋጋት የሚያስከትል ጉዳይ ነው፣ ምንም እንዳልኩት የጊዜ ጉዳይ ነው። በተለያዩ የኢትዮጵያ ክልሎች የፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጪ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን የአቀምጦቱ ነው ይላሉ። ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ሀይል የበላይነት ቁጥጥር ሊኖረው ይገባል እና የኢትዮጵያ መንግስትም ይህንን የሚጠላ አይመስለኝም። ለምሳሌ ፋኖ የሚባሉትን ሀይሎች፣ እንዲሁም የሸኔ ብሎ የሚጠራቸው የኦሮሚያ ሀይሎችን ወይም ሌሎች በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የሀይል ወይም የነውጥ ሀይል የበላይነትን መቆጣጠር የሚጠላ አይመስለኝም። ስለዚህ ያንን አይደለም የሚጠላው፣ መንግስት ራሱ አንድ ተዋናይ ነው። በዚህ ምክንያቱም ነገርየው የስልጣን ኤለመንት አለው የስልጣን ፍላጎት ማለ ስልጣን እንቆጣጠራለን የሚሉ እና ነው። ስልጣን መቆጣጠር ያለብኝ እኔ ነኝ፣ በምርጫ የመጣሁት እኔ ነኝ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው ይሄ የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስልኝ አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ሕጸጽ መሆኑንም ጠቁመዋል። ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጅ ወይም የአሳዳጊ ዘዬ ብዬ ገልጬው ነበር። ይህንን ያልኩበት ምክንያት ምንድነው? ወላጆች ልጆቻቸውን ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው ይጠበቃል። ምክንያቱም ወላጆች ለልጆቻቸው ኢንጉድፌዝ ወይም ደግሞ በመልካም እና ቀል ልቦና ነው የሚያደርጉት። ስለዚህ የሚበጃቸውን እና የሚሆናቸውን ነው የሚያደርጉላቸው። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግ እና ዜጎቹን ሳያሳትፍ እኔም ማደርግላችሁን አምናችሁ ተቀበሉ፣ በቅንነት እና በበጎ አላማ ነው ማደርግላችሁ የሚል አዝማሚያ ይከተላል። ለምሳሌ የልዩ ኃይሎች መፍረስ ለአማራ አይ ቲንክ ዋናው ትርገር ፖይንት ሱ ነበር ይመስለኛል። የልዩ ኃይሎች መፍረስ ላይ ግልጽ ውይይትና ከዛ ቀጥሎ የሚከተለውን አካሄድ የማሳወቅ አዝማሚ አልታየም። ድንገተኛ ነው የተነዳው። ግን ከዛ በፊት የነበረ በአማራ ክልል ፖለቲከኞች በተቃዋሚ በገዥም ፓርቲ የተሰለፉትም ጭምር ልዩ ኃይሎች መፍረስ አለባቸው በሚል ላይ

እንዲህ አይነት ተደጋጋሚ በርካታ ስህተቶች ሲፈጸሙ ነበረ። ስለዚህ ማለት ዜጎች መንግስትን ማመን ተቀዳሚ ኃላፊነታቸው ወይም ስራቸው አይደለም። መንግስት መጠርጠር አለበት። ለዜጎች አብራርቶና አሳምነው ነው አንድ ማናኝ ተቆኖ የሚሆን ፖሊሲ የሚሆን ተግባር መፈጸም ያለበት። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋሹ መቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስርዓት ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋልጥ ይችላል ይላሉ። ትልቅ ሕዝብ ካላቸው አንዷ በቆዳ አስፋፋም ቢሆን ትልቅው ከሚባለው ከሚባሉት አንዷ ይሄ ማለት ይሄ በጣም ትልቅ ሕዝብ ያለበት ሀገር ሰላማዊ ሁኔታውን እየቀነሰ እየቀዘቀዘ እያጣሄደ ማለት፣ በአራቱም አቅጣጫ ምናልባት የማህበረሰብ ንተት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች ብቻ ሳይሆን ተሻግሮ ሌላውንም አውሮፓንም ና ሌሎችንም የሚያስቸግር የሚያጠቀልቅ የሰው ፍጠት ሊፈጠር ይችላል። ዶክተር አረጋ ሹመቴ ለዚህ መፍትሄ በዋናነት ሰላምና መረጋጋትን ማምጣት ጥሎም እንደ ግብርና ላሉ የምጣኔ ሀብት ዘርፎች ትኩረት እንዲደረግ ምክረ ሀሳብ ለግሰዋል። እንግዲህ የፖለቲካ ሰዎች አሉ፣ የተሻለ ከኛ የተሻለ የሚያስ ጋቁ ልምዱም ያላቸው ሰዎች አሉ። ይህን እንዴት አድ ማስወገድ አለብኝ የነሱ ስራ ይሆናል። ይሄ የቅድሚያ ቀና ሰቶ መወገድ ያለበት ከዛ፣ በኋላ ወደ ኢኮኖሚ ፖሊስ ወደ ኢኮኖሚ ስትራቴጂ ማሰብ የምንችለው መጀመሪያ ይህንን ግጭትን አለመረጋጋቱን አጭር ስናስገር ስናስወግድ ነው። ከዛ በኋላ ደግሞ ወደ ፕሮጀክቶች ከሄደን ፕሮጀክቶችን በምንመርጥበት ጊዜ የትኛው ፕሮጀክት መጀመሪያ መተግበር አለበት የሚለውን ካየ ኢኮኖሚው ላይ የተሻለ የረጅም ጊዜ ረጅም ጊዜ አስተዋጽኦ ሊያበረክቱ የሚችሉ የብዜት ውጤት ያላቸው ወይም ደግሞ የመልቲፕላየር ኢፌክት ምንለው ያላቸው ክፍለ ኢኮኖሚዎች ቅድሚያ የሚሰጣቸው። የኢትዮጵያ ኮምፓራቲቭ አድቫንቴጅ የሚባል ነገርም አለ ወይም ደግሞ የጸጋዋ የትኛውን የትኛው ትንሽ ወጪ አውጥተሽ ብዙ ምርት ሊተ ብዙ ምርት ልትታገኝበት ምችው ከዛም ደግሞ ዓለም አቀፍን ኢኮኖሚያዊ ትስስሩም ደግሞ ከፍ ያለው ሴክተር ነው። ለምሳሌ ግብርናውን የመጀመሪያ ፕራይቬታይዝ ቢደረግ፣ ኢንዱስትሪ በመጀመሪያ ፕራይቬታይዝ ቢደረግ፣ ኮንስትራክሽኑ ፕራይቬታይዝ ቢደረግ እነዚህ የኢኮኖሚው ላይ የሚኖራቸው አስተዋጽኦ ከፍተኛ ነው። ስራ አጥ ቁጥሩን በመቀነስ ረገድ ከፍተኛ ደረጃ ይኖራቸዋል። የዋጋ ግሽበቱን በመቀነስ ረገድ ከፍተኛ አስተዋጽኦ ይኖራቸዋል። ወደ ውጭ የምንልከውን ምርት ምጣኔን በመጨመር የተሻለ ድርሻ ይኖራቸዋል። የአገልግሎት ዘርፉ ምንለው ቀጥሎ ሊመጣ ችል ነው። የካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ በበኩላቸው ሰላምን ለማምጣት ሁሉም የግጭት ተሳታፊ አካላት የተካተቱበት በመተማመን ላይ የተመሰረተ ፖለቲካዊ መፍትሄ እንደሚያሻ አሳስበዋል። ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ አገራዊ ምክክር የሚባል አንድ ኢኒሽቲቭ አለ። እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሽቲቮች አሉ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ያለፈውን እንዳለፈ ግን የተወሰነ ፍትህና ሪስቶሬቲቭ ጀስቲስ ነው የሚባለው መልሶ የመገንባት ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል አቀኝነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ የፖለቲካ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም አቀኝነት በመንግስትም፣ በሌሎች ተዋናዮች ዘንድ በተለይ በመንግስት መንግስት መረስ ከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸውም ማለት አይደለም። የፌዴራል መንግስት አለ። የክልል መንግስታት የራሳቸው የተወሰነ ዲግሪ አውቶኖሚ ያላቸው የራሳቸው መዋቅር አላቸው፣ ወዘተ እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችን ቢሆኑ በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሩ ይሁን ከሽግግር ፍቱ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉ እና በነውጥ እየተሳተፉ ያሉ፣ በነውጥ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት አትሊስት የሀገራዊ ምክክር እና የሽግግር ፍትህ የሚመሩት ተቋሞች እንዴት ነፃና ገለልተኛ ሆኖ ከዚህ ከገባንበት ማለት ውስጥ ወጥተን ወደ አዲስ ምዕራፍ እንሽጋገር የሚለው ላይ መጠነ ሰፊ ሁሉን አካታች አቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብዬ አምናለሁ። በኢትዮጵያ እስካለፈው መስከረም ወር ድረስ 29 ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ 141 ሺህ የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብዓዊ ጉዳዮችን ጠቅሶ ሁማን ራይትስ ዋች በጥቅምት 24 2016 ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ። ኤደን ገረመውንና እና እንግዶቿን እናመሰግናለን። ዝግጅታችን ይቀጥላል። በመቀጠል ደግሞ በዩቱበሮቹ እስር ዙሪያ ያተኮረው መሰናዶ ይቀርባል። ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ ነበር ያላቸውን አስራ አንድ የዩቱብ ድረገጽ አቅራቢዎች በቁጥጥር ስር አውሏል። ተጨማሪ ሰዎችን በቁጥጥር ስር የመዋሉ ሂደትም ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ ተናግረዋል። የቤተሰብ አማካሪና ስልጠና ድርጅት ሞሽን ስራ አስኪያጅ አቶ ብርሃኑ ራቦ ዩቲዩበሮቹ ሲያቀርቡት የነበረው ነገር በጣም አስደንግጦኛል ይላሉ። ሁኔታው ሊስተካከል የሚችለውም በአቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ከድጋፍ ሲታቀቡ ብቻ እንደሆነ ያስገነዝባሉ። ደረጀ ደስታ ዝርዝሩን ይዟል። ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያንን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ። የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ። በተለያየ መንገድ የዋህ ገር የሆነ ሊረዳ የሚችልን የኢትዮጵያንን ልብ የሚያበላሽ የሚያሻፍት፣ ሳይጎዱ ተጎዳን፣ ሳይጠቁ ተጠቃን። እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያረገ በጣም ያደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲዩበሮቹ አንዳንዶቹም አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ህዝብ አስቀይም ያለው ሰው አሳስቶኝ ነው፣ አክቲንግ ነው ብሎኝ ነው። እንደዚህ ደጋግሞ አሁን ሰማን እንጂ ከዚህም በፊት በጣም አስደንጋጭ ዶሮ ጭው የሚያደርጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይቷል። በግልጽ በአደባባይ የወጡ ማለት ነው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን፣ አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ። ማህበረሰባችን፣ ወግ፣ ሃይማኖት፣ ባህል ተለያዩ ከአናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ሱም የተቃረነ ነው። አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከመጠየቅ እንድንደርስ ያደረጉት አፀያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራቸው የከረሙት ና ከዚህ በኋላ ይሄ አይነት አካሄድ ብዙ እሚያዋጣ አይደለም። በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊ ና ስነ ልቦናዊ ጉዳቶች እንዲዳረግም አንፈቅድም። ወንጀል ነው። ስለዚህ ከዚ አንጻር የምንጠይቅበትን አግባብ አጠናሳይ ነው የምንቀጥል መሆኑም ሌሎች ያልተያዙትን ጭምር እንዲገነ እስካሁን ምን ያህል ሰዎች ታስረዋል እስካሁን ወደ አስራ አንድ የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ በመረጃዎችን በሚመጡ መረጃዎችን ወይም የሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ነው ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል አሁንም ለሚመጡልን መረጃዎች አሁንም ያልተያዙ አንዳንድ ግለሰቦች እንዳሉ መረጃዎች እየመጡ ነው ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ በህግ አግባብ ይወሰንባቸውንም ጭምር ለህዝቡ ግልጽ የምናደርግ ነው የሚሆ በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ። ይኸው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። የተለያዩ ጊዜቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበረ። በማህበራዊ ሚዲያዎችም ጭምር በመደበኛዎችን ሚዲያው ጭምር ለማህበረሰቡ ወግና ባህል ተቃራኒ የሆኑም በተለይ በተለይ ደግሞ ሐሰተኛ የሆኑ ነገሮችን እየተመረኩ በሚገልባሉ ሲሉ ህብረተሰቦች ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ግምት ውስጥ በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባል ቸው ነበረ። ግን ያው ጆሮ ዳባ ልበስ ነው። እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተሌለኛ አብሾች እንኳን ድርጊቱን እንደ ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገሙ በጣም የሚከብድ የሆኑ ነገሮችን ያው በድምጽም ሰምተናል በቪዲዮዎችም ጭምር እያስደግፉ እያሰራጩ ህዝብን የሚያደናገሩ ዩቲዩበሮች ናቸው በቁጥጥር ስር የዋሉት። ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በ ተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸውን አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ ገልጻሉ። በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ደስ እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር ይህም ስራ ሲሰሩ የነበሩት እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰባሰብ ስራ ነው ያደረገው። ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር የዋሉት። በካ ክፍለ ከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል እንግዲህ መቅደስ መብራቱ መኮንን የተባለች ግለሰብ ሮሄ፣ ልዩነት፣ ጣዕም፣ አዲስ ዓለም፣ ዘይቤ፣ ህይወት እይታ እና ዮኒ ህይወት የተባሉ የዩቲዩበሮች ገጾችን በመክፈት በስራ አስኪያጅነት አስኪያጅነትም ጭምር ስትመራ የነበረች ነች። እንግዲህ ዮኒት ህይወት የተባለችዋ በጣም የሚገርመው ብሩክ ወርቁ ጌታሰብ የተባለ ግለሰቡ ደግሞ ገጾችን በመክ ምክትል ስራ አስኪያጅነት እና በአስተባባሪነት ስመራ የነበረ ሲሆን፣ ናትናኤል አበራ በቀለ፣ ኢየሩሳሌም አስመራ ና ምህረት ና ምህረት ያሲን ዲጋር የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም ናትናኤል ዮሀንስ አሸን በካሜራ ባለሙያነት የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለመዋል ቀደም ሲል እንደገለጽኩልን የተለያዩ መረጃዎችን ስናሰባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንጻ ስምንተኛ ፎቅ ይሄ የካ ክፍለ ከተማ ላይ ስምንተኛ ና አስራ ሶስተኛ ፎቅ በሚገኘ ቢሯቸው ላይ ህግ አግባብ ያስደረገ ምርመራ የፈጠራ ወሬ ለመቅረጽና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር የዋሉት። ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ። በጣም በጣም ነው የደነገጥ ነው። ከመደንገጥ ብዛት መናገር ሁሉ አልቻልንም። ዝምን ያል ነው የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ እሱም የከፉ ሌሎችም በብዛት ሚዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ ብንደነግጥም በተወሰደው እርምጃ ግን እኔ በበኩሌ በጣም ረክቻለሁ። ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ። በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳበት፣ በተለይ ልጆች ያሏቸው ወላጆች ልጆቻችንን የት ሄደን እናሳድግ፣ ምን ውስጥ ንክሰት ውስጥ ከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑንና ይሄ ግን መብረድ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡን ያሉበት ሁኔታ አለ። መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትን ምክንያት አቶ ብርሃኑ ራቦ ተለው ያስረዳሉ። ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋል የሚለው ነገር በዜናም ሰምተናል። በተለያየ መንገድ በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት መንግስት ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም፣ ሁሉም ዜጋ፣ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ። በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነምግባር ውጭ በመሆን ለማ ማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ ይላሉ አቶ ብርሃኑ። ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርአት የወጣ ለምሳሌ የመከላከያ ልብሶችን ለብሶ የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ሰር ለብሶ የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዞ የማይገናኙ ጽንፎችን ለአገር ዋጋ የሌለውን ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉ እና እንግዲህ ቶሎ ብለን ነቅተን መፍትሄ ማናመጣ በ ከሆነ በገንዘብ እየሰከሩ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያደረጉ ዜጎቻችን ጆሮ ጭው እያደረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያደርጉ ናቸው ብዬ አስባለሁ በእኔ በኩል። አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቱበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ። አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች፣ ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት፣ የሚያናንቅበት አንዱ አንዱን ከሰውነት ዲሁማናይዜሽን የሚባለው ሰውን ለማጥቃት መጀመሪያ ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል፣ ግለሰብ ሊሆን ይችላል። ከሰውነት ተራ አውጥቶ ሌላ ስመለጠፍ ማዋረድ፣ ማሳነት፣ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ብዙ ተከታዮች ወይም ደግሞ ተመልካቾች የሚወዷቸዋል ይወዷቸዋል፣ ያጋሯቸዋል፣ ሼር ያደርጋሉ፣ ላይክ ያደርጋሉ፣ ኮሜንት ያደረጋሉ። በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሰዎች ሆነዋል። እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው። ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥ ማጧ ቢጠፋ ጉዳዩ አይደለም። አሁን የሰው ልጅ ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ ወንድ ልጅ ቢዋረድ ባህላችን ቢረክስ ሃይማኖታችን ቢዋረድ ጉዳዩ እስከ አለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮውን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ እውቀትም የሚመለከት አለ። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያቅም ሰው በአብዘኛው። አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል። ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ እያዋጣሙ መሆኑን መረዳት ይኖርበታል፣ በማለት ይከራከራሉ። የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጥቅሞቹን በግልጽ ማስተማር። ምን ስንል ለምሳሌ አንድ አገር ላይ የተነሳን ወገን በጣም ሲሳደብ፣ አገርን ሲያንቋሽሽ፣ ሲያዋርድ፣ እሴታችንን ገደል ሲከት በንዴት እያየ ነው ሊሆን ይችላል። እኛ እየተናደ ግን ስናየው ያ ሰው ግን ጥቅም እያገኘበት ነው። እኛ ባየ ነው፣ ገንዘብ እያገኘበት ነው። ወደን ግን አላየ ነው፣ እኛ አናውቅም። ለጠላት ገንዘብ ማምረቻ እየሆንን እንዳለን አናውቅም። ለሀገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት፣ ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም። ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ የትምህርት የሳይንስና የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብራኑ ችግሩን አላጡትም። በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለ፣ ታስተምርበታለ፣ ሰዎችን ታገኝበታለ። ወደ ሚዲያው ልሂድ። እጅግ እጅግ ዘግናኝ ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን እናመሰግናለን። በአጭር ሞገድ መስመሮችና በኢትዮ ሰዓት እንዲሁም በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ የሚተላለፈው የቅዳሜ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ለምሽቱ መዝናኛችሁ የሚሆኑ ግሩም ግሩም ዜማዎችን መራርጦ በሳምንታዊው የሙዚቃ ቃና ፕሮግራሙ ለሚያዝናናችሁ ለባልደረባዬ እንግዳ ወልዴ መስመሩን እለቃለሁ። መልካም ጊዜ ጤና ይስጥልኝ። እንደምን አመሻችሁ? ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምረዋል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ ራት ሰዓት አብሬያቸው የምቆየው እንግዲህ ወልደ ነኝ። ታ መታ የምትለው ተአምር ግዛው ነች። ምን ይሆን የመጣው ልብ ደሚወደው አይነት ልጅ ለፍቅር ሆንክና ዛይደ ዝንዳልኝ መናገር ሆነብኝ ፈተና ስስት ትጫወት አንተ ላይ ሁሉም ያምርብሃል አውቃለሁ ስሜቴ አልክድም ውስጤ ግን i have not a fan መታ መታ በተአምር ግዛው ነበር። የሬጌው ንጉሥ ባብ ማርሊ ነው። ሦስት ትንንሽ ወፎች በማለዳ ደጃፍ ላይ ያየው፣ ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላቸውን የሙዚቃ ቃናን ነው። እንግዲህ ሌነኝ እስከ አራት ሰዓት አብራችን ልትቆዩ ጋብዛለሁ። የፖፕ ንጉስ ማይክል ጃክሰን የተጫወተው ነው። የምጋብዛችው ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በእንደ አውሮፓን አቆጣጠር 2001 የተጫወቱትን ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል እያለ ነው። ዌ ዩ ሜክ ሚ ፊል በማይክል ጃክሰን እና በብሪትኒ ስፔርስ ነበር። ቀደም ብዬ እንደጠቀስኩት ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመት ምክንያት ማድረግ ነው። ውድ ትኬቶች ከተሸጡበት የሙዚቃ ኮንሰርቶች አንዱ ሆኗል። ከፍተኛው የትኬት ዋጋ 10,000 ዶላር ነበር። ነገር ግን ማይክል ባለበት አዳራሽ ራት መብላትን እና በማይክል የተፈረመ አልበምን ማግኘት ይጨምር ነበር። የሚያዋጣ ይመስለኛል። ከዚህ ታሪካዊ ኮንሰርት 8 ዓመታት በኋላ በንዳረፋን አቆጣጠር 2009 የፖፑ ንጉሥ ማይክል ጃክሰን ከዚህ ዓለም በሞት ተለይቷል። አልባላቢል በመባል የሚታወቅና በሦስት ሱዳናውያን እህትማማቾች የተመሠረተ የሙዚቃ ቡድን ነው። አማል ታልሳም፣ አድያ ታልሳም እና ሀያት ታልሳም ይባላሉ። በእንደ አውሮፓውያን አቆጣጠር 1971 የተቋቋመው ይህ ቡድን በሱዳን ለቀጣዮቹ 20 ዓመታት ተወዳጅ ሆኖ ቆይተዋል። አገሪቱ የሼሪያ ሕግን ጠበቅ ስታደርግ ሦስቱ እህትማማቾች ወደ አሜሪካ ሸሽተዋል። አሁንም በዚሁ ይገኛሉ። የተወሰኑ ኮንሰርቶችንም አቅርበው ነበር። ዘፈኑ በአንድ ወቅት በኢትዮጵያ ሬዲዮ በብዛት ይሰማ ነበር። የምትሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጥሮ እናያዝ። እንግዲህ ወልዴ ነኝ። ሰላም ድምፅ ራዲዮ የአማርኛ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያቀርበው ስርጭት የዛሬውን እዚህ ላይ ፈጸመ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሶስት ሰዓት በሚቀርበው ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂት ይታየ ነኝ። ሰላም። በደህና አደሩ።